የባህል መድረክ እስልምና የጀርመን አንዱ አካል ነው። በታሪክ ውስጥ ጀርመን የክርስቲያን የአይሁድ ሀገር ናት ልትባል ትችላለች። ነገር ግን ከሁለተኛው የዓለም ጦርነት በኋላ በጀርመን ፍላጎት ከሙስሊም ሀገራት የጉልበት ሰራተኞች መጥተው ይህች ሀገር ከአፈር ከረሜላ እንድትሆን አብረው ከጀርመናውያኑ ጋር የገነቡ ሙስሊሞች ናቸው ሲሉ አንድ የዶቸቨለ ተከታታይ አስተያየታቸውን ሰጥተዋል። በቅርቡ የተቋቋመው አዲሱ የጀርመን ጥምር መንግስት የሀገር አስተዳደር ሚኒስትር ሆነው የተሾሙት ሆርስት ሎሬንስ ዜሆፈር እስልምና የጀርመን አካል ነው መባሉ ሀሰት ነው ሲሉ መናገራቸው በጀርመን ነዋሪዎችና ፖለቲከኞች ዘንድ ብዙ ውዝግብን ቀስቅሷል። ጀርመን የተመሰረተችው ማለትም የተቀረጸችው በክርስትና እምነት ነው ሲሉ የተናገሩት በጀርመን የክርስቲያን ሶሻሊስት ሕብረት ፓርቲ ሊቀመንበርና የጀርመን አዲስ ተሿሚው የሀገር አስተዳደር ሚኒስትር ዜሆፈር ቢልድ ለተሰኘው ጋዜጣ በሰጡት ቃለ ምልልስ እስልምና የጀርመን አካል ባይሆንም በሀገሪቱ ውስጥ የሚኖሩ ሙስሊሞች የጀርመን አካል ናቸው ሲሉ አንዴ ደገፍ ደግሞም ዘለፍ አይነት አስተያየት መስጠታቸው ስማቸው የአንድ ሰሞን ውይይት እንዲሆን ከመነሳት ባሻገር የሀገራቸውን ገጽታ ማጠልሸታቸው አልታወቃቸውም። ይህንንም ለማገናዘብ እምብዛም አቅሞ የላቸውም ተብለው መነጋገሪያ ርዕስ ሆነዋል። ከስድስት ወራት ቆይታ በኋላ በቅርቡ የተዋቀረው አዲሱ የጀርመን ካቢኔ የሀገር ውስጥ ጉዳይ ሚኒስትር ሆነው የተሾሙት የቀድሞ የባየርን ማለትም የባቫሪያ ፌዴራል መንግስት ፕሬዝዳንት የነበሩት ሆርስት ዜሆፈር በሹመታቸው መጀመሪያ ቀናት እስላም የጀርመን አካል አይደለም፣ ሆኖም ግን እዚህ የሚኖሩ ሙስሊሞች የእኛ አካል ናቸው ብለው በመናገራቸው ንግግራቸው ከፋፋይ በሚል ቁጣን ቀስቅሷል። ይህ ንግግራቸው በማህበረሰብ ውስጥ ትልቅ ጩኸትን አምጥቷል ያሉት በፍራንክፈርት ነዋሪ የሆኑት የህግና የፖለቲካ ሳይንስ ምሁሩ ዶክተር ለማ የፍራሸዋ ሰውየው ይህንን የተናገሩት ስማቸው እንዲነሳ ፈልገው ብቻ ነው ሲሉ ተናግረዋል። ጩኸትን ያመጣበት ምክንያት ከዚህ ቀደም የጀርመን ፕሬዚዳንት የነበሩት ክርስቲያን ወልፍ ኢስላም የጀርመን አካል ነው ብለዋል። አገሪቷን አሁን ለአራተኛ ጊዜ ለመምራት የተመረጡት ዶክተር አንገላ መርከል እስላም የጀርመን አካል ነው። ብለዋል የሀገር ውስጥ ጉዳይ ሚኒስቴር ሆነው በሳቸው ስር ነው ይሄን ነገር ማለታቸው፣ በተለይም እስላሙን ክፍል ብቻ ሳይሆን እራሳቸውንም አስገርሟቸዋል። ከሳቸው ጋር ሳይነጋገር ወጣ ላይ አነጋገር በመናገራቸው ማለት ነው። በአጠቃላይ በዚህ ዙሪያ ያለኝ አመለካከት ምንድን ነው? ይሄ የፖለቲካ ካርድ ዲ ብሏል ክሌ ለማለት ካልሆነ በስተቀር መጀመሪያ ሴሆፈር ማን ናቸው? የባየር ሚኒስትር ፕሬዚዳንት ሆነው የቆዩ ናቸው ናቸው። ባየር ውስጥ ከሶስት መቶ በላይ ትምህርት ቤቶች ከመስጊድ ጋር ተዋውለው ትምህርት ህጻናቶችን በጀርመንኛ ቋንቋ ሳይሆን እንደ ሞዴል ተብሎ ተዘርጎ ከቱርክ አገር በሚላክ ኢማም ሃይማኖት እንዲማሩ እያደረጉ ነው። ይህንን የፈቀደ የባሄር ሚኒስትር ፕሬዚዳንት የነበረው ዜወፋ አሁን ግን ወደ ፌዴራሉ መጥተው ደግሞ ምንድን ነው የሚሉት እስላም የጀርመን አካል አይደለም ብሎ ቢናገሩ ይሄ የፖለቲካ ተአማንነታቸውን የሚቀንስ ነው። በጀርመን ሀገር ሃይማኖት መሰረታዊ የሰው ልጅ መብት ነው ተብሎ ተጽፏል ይመስለኛል። እንደ መናገር፣ እንደ መጻፍ፣ እንደ ኑር መብት ሁሉ ሃይማኖት በጀርመን ሀገር ውስጥ መሰረታዊ የሰው ልጅ መብት ነው። ይሄ መሰረታዊ የሰው ልጅ መብትን በመሆኑ ነው ዛሬ እንኳን የእስላም በዓል ከስራ ቀርቶ የማክበር መፍቀድ ቀርቶ እያንዳንዱ መስሪያ ቤት ውስጥ አራት ጊዜ አምስት ጊዜ ሰላት መስገድ ስላለባቸው እያንዳንዱ መስሪያ ቤት የመስገጃ ክፍል የተለየ ለነሱ እንዲያዘጋጁሉ ተደርጓል። እና ይሄ የሆነበት ምክንያት ሃይማኖት የሰው ልጅ መሰረታዊ መብት በመሆኑ በአንቀጽ አራት የጀርመን ህገ መንግስት መሰረት። ለዚህም ነው ጀርመን ሀገር ውስጥ እስላምና ክርስቲያን ብቻ ሳይሆን የተለያዩ ሃይማኖቶች ቡድኢዝም፣ ሂንዱኢዝም፣ ዩዳውያን የተለያዩ ሃይማኖቶች አሉ ግን ከክርስቲያኑ ቀጥሎ ትልቁ ሃይማኖት ጀርመን ውስጥ ዛሬ ከአራት ነጥብ አምስት በላይ እስላም አማኞች ስላሉ እስላም በእውነትም ዲፋክቶ በተጨባጭ የጀርመን አንዱ አካል ነው። በጀርመን ሀገር ነዋሪ የሆኑትና ኢትዮጵያውያን ስደተኞችን በመርዳታቸው የሚታወቁት ወይዘሮ ዛሃራ ዜንትል በበኩላቸው የሰውየው ንግግር አልረበሸኝም ሲሉ ነው የገለጹት። እኔ በበኩሌ ምንም አረበሸኝም ምክንያቱም ይሄ ነገር አዲስ አይደለምና ነው። ብዙ ጊዜ ፖለቲከኞች የምርጫ ሰአት ሲደርስና ተመርጠውም ከትንሽ ጊዜ በኋላ እንዲሁ ፖፑላሪቴትን ለማግኘት ማለትም ታዋቂነትን ለማክረብ አንዳንድ አንገብጋቢ የሆኑ ቴማዎችን ይዘው ማራገባቸው ያለ ነገር ነው እንጂ እስልምና ጀርመን ሀገር አዲስ አይደለም። በሚሊዮን የሚቆጠሩ ሕዝቦች ሙስሊም ያሉበት ነው። የውጭ ዜጋ ብቻ ሳይሆን ደግሞ የራሱም የጀርመን ተወላጆች፣ ሁለተኛ የውጭ ዜጋ ሆነውም እዚህ ሀገር ተወልዶ ያደጉ እንዳልኩት በሚሊዮን የሚቆጠሩ ሙስሊም ያሉበት ስለሆነ ለጀርመን ሀገር ቦታው አይደለም ብሎ ማለት እኔ እንጃ እሱም ራሱ ይበለው እንጂ ጭንቅላቱ የሚቀበልለት አይመስለኝም። ጀርመኖችን ባለፉት አመታቶች ስደተኞች እዚህ ሀገር ሲገቡ ያደረጉትን አቀባበል ያደረጉትን ለስደተኞቹ መስተንግዶ ሴት አድርገው እንደተቀበሏቸው ስላየሁኝ ማጆሪቲው እንደውም ይሄንን ነገር አሁንም አይቀበሉትም፣ ሲሆን ያለውን ወደፊትም ደግሞ አይቀበሉትም። አክሴፕት ተደራርገን፣ ተቀራርበን፣ አንድነትን ፈጥረን እውነቴን ነው አብረን እንድንኖር የሚፈልጉ ናቸው አብዛኞቹ። ወይዘሮ ዛሀራ እንግዲህ በጀርመን ሀገር የእስልምና ሃይማኖት ተከታዮች ሃይማኖታቸውን በፈለጉበት መንገድ ተግባራዊ ማድረግ ይችላሉ፣ ይላሉ። አዎ፣ ምክንያቱም ይሄ እኮ ፍቅር ማለት ነው። አንዱ ክርስትናን ያፈቅራል። አንድኛው ሙስሊም ነው፣ አንድኛው ክርስቲያን ነው፣ አንድኛው ሂንዱ ነው፣ አንድኛው ቡዲስት ነው። ይሄ ሰው እንዳለ ሰው ሆኖ ሃይማኖት ግን ውስጣዊ ፍቅር ነው። እኔ ሃይማኖቴን ፕራክቲስ ይረን ባደርግ ማንንም የምረብሸው የለም፣ ማንንም የምነካው የለም። ጎረቤቴ ክርስቲያን ናት፣ ሌላዋ የሁዲ ናት፣ ወይም ሌላው እንትን ነው። ሁላችንም ግን በሰውነታችን ሌላ ዘ ሂማን ቢንግ እንሰራለን እንፋቀራለን፣ እንከባበራለን፣ ሃይማኖታችን ግን የግል ነው። ለዚህም ነው ማንኛውም ሰው የራሱን ሃይማኖት ጀርመን ህገ መንግስቱ ላይ መብት እንዳለው የራሱን ሃይማኖት ላይ መከተል መብት እንዳለው ይሄ የራሳቸው የተጻፈ ነገር ነው። ችም ዱኒያ ላይ ሁሉም ሰው ይወደኛል ብሎ ማለት አይቻልም። የሚወድም አለ፣ የሚጠላም አለ። እኔም እንደዛውም አደርገው ነው የምወደውም ሰው አለ፣ የምጠላም ሰው አለ። ስለዚህ ሃይማኖታችንን ክርስቲያኑም ሙስሊሙም ሁሉም ማንም ማ ተከባብሮ የራሱን ሃይማኖት መተግበር የሚችልበት ሀገር ነው። እስልምና በጀርመን ከአስራ ስድስት ሰማኒያ ሶስት ዓመተ ምህረት ጀምሮ ያለ ነው ያሉን፣ በጀርመን የኢትዮጵያውያን ሙስሊም ማህበራት ተጠሪ አቶ ብርሃን አባስ በበኩላቸው የፖለቲከኛው ንግግር ተቀባይነት እንደሌለው ተናግረዋል። ስለ እስልምናን አስመልክቶ ቢታሰብ ጀርመን ውስጥ ከአስራ ስድስት ሰማኒያ ሶስት ከአንድ ሺህ ስድስት መቶ ሰማኒያ ሶስት ዓመተ ምህረት ጀምሮ እስልምና ሊያመና የገባ ነው ጀርመን ውስጥ እና እንዳውም ለመጀመሪያ ጊዜ በአስራ ሰባት ሰላሳ ሁለት የመጀመሪያው መስጊድ በፖትስዳም እንትን ያለ ነው። ከዛ ጊዜ አንስቶ ሙስሊሞች እዚህ ሀገር ይኖራሉ እና በአሁኑ ሰዓት በሚሊዮን የሚቆጠሩ ሙስሊሞች ጀርመን ውስጥ ይኖራሉ እና ከሁለት ሺህ በላይ መስጊዶች ጀርመን ውስጥ ይኖራሉ። ያ ሁሉ ነገር እያለ እንደሌለ አድርጎ እስልምና የጀርመን አካል አይደለም ብሎ መናገሩ በመጀመሪያ ወይ ይሄ ሰው ድጋፍ ፍለጋ ነው ይሄን ነገር ሊናገር የቻለው፣ ወይ ደግሞ አካል ነው ብሎ ለማለት መቀበል አልፈለገም፣ ወይም ደግሞ እውቀት ብዙ የለውም በዚህ በኩል። ምክንያቱም ከሙስሊሙ ብቻ ሳይሆን ከራሱ እንትኖች ሁሉ ብዙ ተቃዋሚዎች ነበሩ። ይሄም ደግሞ ከእሱ ከተናገረ በኋላ ያለው የህዝቡ አመለካከት በብዛት የሚታዩት እስልምና የጀርመን አካል ነው የሚለው ነው እና ይሄ ራሱ በአንድ በኩል አስደስቶኛል። የእሱ አነጋገር የሰው የግሉ አስተያየት ነው። እንደው ጀርመን ለሙስሊሞች የምትመች ሀገር ነው። በእርግጥ እኔ እስካሁን በኖርንበት እንትን ከብዙ አገሮች የተሻለ ለእስልምና ጥሩ የሆነ አቀባበል ኖሮ በትንሽ ችግር እስልምናን ፕራክቲስ እያደረግን የምንኖርበት ሀገር ዲቲፕ የተሰኘውና በኮሌን ከተማ የሚገኘው መስጅድ በጀርመን ሀገር ትልቁ መስጂድ ነው ያሉን፣ ስማቸው ባይጠቀስ የመረጡት በጀርመን ነዋሪው ኢትዮጵያዊ በበኩላቸው በኮሌን ከተማና አካባቢዋ ላይ ብቻ ከሀምሳ በላይ መስጂዶች እንዳሉ ተናግረዋል። ጀርመናዊው ፖለቲከኛ ያሰሙት ንግግር ግን እንዳሳዘናቸው ነው የገለጹት። እኔ በእውነቱ ለመናገር ከስድስት ሚሊዮን በላይ ባለበት ሀገር ወይም የስድስት ሚሊዮን ህዝቦች እምነት የሆነበት አንዱ እስልምና እንደ እስልምና እንደ አንድ አካል አይደለም ብሎ በማለት በጣም አዝኛለሁ። ምክንያቱም እኛን ከቁጥር ውስጥ ያላስገባ እንደማለት ይመስለኛል። እስከ አሁን ድረስ እኛ በግል የገጠመን ነገር የለም። በማህበርም እንደራጃለን፣ በመስጊዳችንም እንሰግዳለን። ማንም ሰው የፈለገውን እምነት ሊያራምድበት የሚችል ሀገር ነው። የእምነት ነፃነት ያለበት ሀገር ነው እና እስላምን ከጀርመን ክፍል ለይቶ ማየት አስቸጋሪ ነው። ምክንያቱም ስድስት ሚሊዮን ሙስሊሞች አሉ ጀርመን ውስጥ የነዚህ ሰዎች እምነት እስልምና ነው። እስልምና ደግሞ እንደ አንድ የጀርመን አካል ዛሬም ሆነ ነገ መሆኑ አይ ምክንያቱም በመተግበር ላይ እስልምና ምንም አይነት ችግር እስከሌለ ድረስ አንድ ፖለቲከኛ እንደዚህ ብሎ ወጥቶ በተናገረው የሙሉ ጀርመኖችን ሊወክል አይችልም አይወክልንም እና እስልምና አንድ አካል ነው የጀርመንም ሆነ የአውሮፓ አንዱ የእምነት አካል ነው ወይዘሮ ዛሀራ ዜንትል በበኩላቸው እስልምናን መጠቀሚያ ለሚያደርጉ ሁሉ መንገድን መክፈት የለብንም ብለዋል ማጠቃለያ ለሙስሊሙ ህብረተሰብ የምለው ምንድነው አንዳንድ ጊዜ ለማሸማቀቅም የሚ የሚደረግ ነገር አለ። አንዳንድ ሰዎች አሁንም እንዳልኩት የራሳቸውን ፖፑላሪቴት ለማስፋፋት የሚጽፉት የሚያደርጉት ፕሮፓጋንዳ አለ። ያን ያንን በተመለከተ መሸማቀቅ የለብንም ሁለተኛ ደግሞ እስልምናን መጠቀሚያ አድርገው አንዳንድ ያልሆነ ነገር የሚፈጽሙ አሉ ያንን ደግሞ በግልጽ እኛ አይደለሁም ይሄ አይወክለኝም ብለን ክሊር ሆነን መናገር አለብን እና እኛ ደግሞ የምንከተለው ያው ፕሮፌታችንን ነው ያስተማረን ምንድን ነው? ተከባብሮ ተዋዶ ተፋቅሮ መኖርን ስለሆነ ሁሉም በየሃይማኖቱ ተከባብሮ ተዋዶ አንዱ አንዱን ረድቶ መኖርን ይሄ ግዴታ አስፈላጊ ነው። እና ይህን እንድንተገብረው ስል ይህን ማጠቃለያ ያናገራለሁ። ጀርመን የዓለም አቀፉን ህብረተሰብ ህግ አክባሪ ናት ያሉት ዶክተር ለማ ይፍራሸዋ መራይተ መንግስት አዲሱን ሚኒስትራቸውን ትንሽ ቆጠብ እንዲሉ መንገር ይኖርባቸዋል ብለዋል። እንግዲህ ጀርመን ተናግር ያለው ከሁለተኛ የዓለም ጦርነት በኋላ ስደተኞችን ከቱርክ ሀገር ከእስላም ሀገር እዚህ አምጥተው ጀርመን ከአፈር ምድሯን መሬት አፈር በሁለተኛም ጦርነት የወደቀችውን አፈር አንስቶ ገንብቶ ለጀርመን ዛሬ የኢኮኖሚ ግንባታ መሰረት የጣለ አንዱ የህብረተሰብ አካል ነው። ይሄ ትውልድ ሶስት ትውልድ በላይ አፈርቷል። ይሄ ብቻ ሳይሆን በዓለም አቀፍ ህግ መሰረት ጀርመን የተለየች ፕላኔት ላይ ያለች ደሴት አይደለችም። የዓለም አቀፍ ህብረተሰብ ህግ አክባሪ ናት። በዚህም መሰረት ብዙ ስደተኞች ባለፉት ስልሳ ሰባ አመት ውስጥ ወደ ጀርመን መጥጦ የስደተኝነት መብት አግኝተዋል። ከዚህ ቀደም ደግሞ በስራም ተጋብዘው የመጡት ቤተሰቦቻቸውን አምጥተዋል። ከሁሉም በላይ ደግሞ መራዊት አንግላ ሜርከል ባለፈው ሁለት አመት ሁለት ሺ አስራ አምስት ላይ ወደ አንድ ሚሊዮን የሚጠጉ ከሶሪያ በጦርነቱ ምክንያት የተጉላሉትን ዜጎች ወደ አገራቸው ወስደው ይሄ ትልቅ የሰብአዊነት ውሳኔ ነው። በዛን ጊዜ ችግር እንደነበረ እናስታውሳለን፣ ከባየር ሚኒስትር ፕሬዚዳንት ከነበሩት ሴዮፋ ጋር። ስለዚህ ጀርመን ትንሽ የእለት ፖለቲካን ለመወሰን የጋዜጣ አምድ ላይ ለመውጣት እክሌ እንዲህ ያለ ለማለት ካልሆነ በስተቀር ይሄም ደግሞ መልሶ ራሳቸውን የሚጎዳቸው ነው ይመስለው። በእኔ እምነት መራዊት አንገላ መርከል ፍሬን እንዲይዙ ማድረግ መቻል አለባቸው። ሴዮፋ ይሄ ስድስት ወር የቆየው የመንግስት ምስረታ ጥምረት በመጠኑም ቢሆን ለመዘግየት አ አንዱ ምክንያት የባየሩ ሶሻል ክርስት ዩኒየን ነው። ስለዚህ አሁን እንደገና መንግስት ከመሰረቱ በኋላ እንደገና ቤት ውስጥ የሚበጠብጡ ከሆነ መራይት አንገላ ሜርከል የጀርመንን የፖለቲካ አቅጣጫ የሚወስነው በጀርመን ህገ መንግስት መሰረት ካንስለር ናቸው። እያንዳንዱ ሚኒስትር ተነስቶ እንደፈለገ የጀርመን የፖለቲካ አቅጣጫ መወሰን ስለማይችል እዚህ ላይ ፍሬን ማሳዝ አለባቸው ይመስለኛል። ትክክለኛ ላልሆነ ነገር በአጸፋው ትክክለኛ ለመሆኑን ማሳየት አለብን እንጂ ነገሩን ይዘን ይባ ስ ማጉላት የለብንም ሲሉ የሚያስጠነቅቁት በጀርመን የሚገኙ የኢትዮጵያ ሙስሊም ማህበራት ተጠሪ አቶ ብርሃን አባስ የትዕግስት ፍሬ ጣፋጭ መሆኗን በምሳሌ ያስረድተዋል። መቼም ሰው ድጋፍ ለማግኘት ያልሆነ ነገር ውስጥ ይገባል። የተለያየ እንትን ይኖራል እና በጀርመን ውስጥ የሚያስደስተው ነገር ሁሉም ሰው ፍሪ ሆኖ ማይኑንጉን መናገር ይችላል። የሀሳቡን መናገር መግለጽ ይችላል እና በሃይማኖትም አንስተን ብንብንል ብንል እስልምናም ቢሆን ይሄ አንድ ሰው እንደዚህ በተናገረ ሰዓት ወዲያውኑ የሆነ ወደ መጥፎ አይነት ሀሳብ መሄድ የለብንም። አንድ ሰው የሆነ ነገር አንስቶ ቢናገር መጥፎ እንኳን ቢናገር ተመሳሳይ ምላሽ ተናሾችም ይሄ መጥፎ አለመሆኑን ለማሳየት መሞከር አለብን እንጂ ያን ነገር እንትን ብለን ባናጎላው ጥሩ እንትን ይመስለኛል። እንደገና ከነቢዩ መሐመድ ታሪክ ራሱ እንትን ቢባል እሳቸው ነቢይ የሆነው ራሱ ብዙ እየተሰደቡ ብዙ ነገር እየደረሰባቸው ያንን ታግሰው በመቆየታቸው ውጤት ለማግኘት በክተዋል። ይሄ ሁሉ እንግዲህ እስልምና በዓለሙ ላይ ሀያ ፐርሰንት ገደማ ነው ከተባለ ይሄንን ነገር መድረስ የተቻለው ያው ትዕግስት ለተለያየ ነገር ሲመጣ ወዲያው ራሱ ወደ መጥፎ ሀሳብ ውስጥ ከመግባት ለዛ ነገር ትክክለኛ ምላሾችን እየመለሱ ከማንኛውም ሰው ጋር ሌላውንም ሃይማኖት እንደ ራስ ቤተሰብ አድርጎ አንድ ላይ መኖሩ ትልቅ እንትን አለው ላለው አድማጮች በዚሁ ቃለ ምልልስ የሰጡንን ሁሉ በዶዎች የበለ ስም ከልብ በማመስገን እሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።